ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። ጤና ይስጥልን። የጋቢና ጉዛችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳውን የነኝ ጽዮን ግርማ ከጎኔ እዚህ ጋቢና ጎጭ ብላለች። ሰላም፣ እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። ኢትዮጵያ 1870 ሜጋዋት የሚያመነጭ የአገልገል ግቤ ሶስት የኃይል ማምንጫ ፕሮጀክት አስመርቃለች። የአካባቢ ተቆርቋሪንን ባዮች ያልተቋረጠ ማጥላላትና ዘመቻ በጽናት በመመከት ለስኬት በመብቃቱ ለሁላችንም ወደር የሌለው ብሔራዊ ኩራት ሊሆን ችሏል። እንኳን ደስ ያለን ለማለት እፈልጋለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመክፈቻ ስነስርዓቱ ላይ ካደረጉት ንግግር ቀንጭባ አድርገን ነበር ያሰማናችሁ። በኬንያ የሚገኝ አንድ የማህበረሰብ ሬዲዮን በተመለከተ ዘገባ አለን። ኪሊመንጀሮ ኢናፔንዛሰና ቻቻ እንታኒ ከስዋሂሊ ቋንቋ ሲፈታ ጭርንቁስ መንደራችን የሚል አይነት ትርጓሜ ነው ያለው። ከ2006 ዓ.ም አንስቶ ላለፉት ሶስት ዓመታት በዘለቀው ሁሉን ዳሳሽ አገልግሎቱ እንታኒ ራዲዮ ከዋነኛው ኪስዋሂሊ በተጨማሪ በሼንግ ቋንቋም ፕሮግራሞቹን ያሰራጫል። ምንታኒ ሬዲዮን በተመለከተ ዘገባ አለን። ጋቢና ቪኦኤ አብራችሁን ከአድማ አስተሻገሩ። ዜና እናስገድም። በድጋሚ እንደምናመሻቸው የጋቢና ቪኦኤ የአድማጮዎች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሶሪያ ውስጥ በአማጽያን ተይዛ በነበረችው አሌፖ ከተማ አሁኑኑ የድርጅቱ ተቆጣጣሪዎች እንዲመደቡ ጥሪ የሚያቀርብ የውሳኔ ሀሳብ ሙሉ በሙሉ እንዲጸድቅ አድርጓል። በሶሪያ ሀይሎችና በሚሊሻዎች የጭካኔ ተግባር እንዳይፈጸም ሲባል ተቆጣጣሪዎች መመደቡ ወሳኝ ነው ስትል ፈረንሳይ ያስገንዝባለች። ውሳኔው የተባበሩት መንግስታት ድርጅትና ሌሎች ተቋማት ከምስራቅ አሌፖ የሚደረገውን የሰዎችን የማስወጣት ተግባር እንዲቆጣጠሩ ጥሪ ያደርጋል። ተቆጣጣሪዎቹ በፍጥነት እንዲመደቡ የድርጅቱ ዋና ጸሐፊ ባንኪሙን ከሶሪያ መንግስትና ከሌሎች ተቋማት ጋር ስለ ጸጥታ ጥበቃ ጉዳይ እንዲነጋገሩ ውሳኔው ይጠይቃል። ውሳኔውን ያረቀቁት ሩሲያ እና ፈረንሳይ ሲሆኑ ሁሉም ተዋጊ ወገኖች ካለምንም ቅድመ ግዴታ ለሰብአዊ ረዴትና ለሕክምና ተደራሽነት እንዲፈቅዱ ጥሪ ያደርጋል። ዛሬ ሶሪያ ከተማ አሌፖ እና ከሌሎች በአማጽያን የተከበቡ ሁለት መንደሮች በተጨማሪ ሰዎች ወጥተዋል። ተቃዋሚዎች እንደሚወሉት ሃያ የሚሆኑ ሰዎች የተሞሉ አውቶቡሶች ከምስራቅ አሌፖ በተቃዋሚዎች ወደ ተያዙ አካባቢዎች አምርተዋል። ሰዎችን ከተከበቡበት ቦታዎች ማስወጣት የተጀመረው ባለፈው ሳምንት መሆኑ ይታወቃል። በብዙ ሺዎች የሚ የተፈጠሩ ሰዎች አሁንም አሌፖ ቀርተዋል። አማጽያኑ አሌፖን የያዙት ከአራት ዓመታት በፊት ሲሆን አሁን የመንግስት ወታደሮች በከፈቱት ጥቃት መሰረት ከሞላ ጎደል ሁሉንም የተቆጣጠሯቸውን ቦታዎች አጥተዋል። ሰዎችን ከአሌፖ ለማስወጣት በተለዋጭ በሰሜን ምስራቅ ኢድሊብ ካሉት ፎዋና ኬፊቪ ኬፍራያ መንደሮች በብዙ ሺህ የሚቆጠሩ የታመሙና የቆሰሉ ሰዎችም እንዲወጡ መንግስት በጠየቀው መሰረት ይወጡ ናቸው ከዚህ ከሶሪያ ከአሌፖ ጋር በተያያዘም ዛሬ ከሶሪያ ከተማ አሌፖና ከሌሎች በአማጽያን የተከበቡ ሁለት መንደሮች ተጨማሪ ሰዎች ወጥተዋል። ተቃዋሚዎች እንደሚሉት ሀያ የሚሆኑት በሰዎች የተሞሉ አውቶቡሶች ከምስራቅ አሌፖ በተቃዋሚዎች ወደ ተያያዙ አካባቢዎች አምርተዋል። ሰዎችን ከተከበቡበት ቦታዎች ማስወጣት የተጀመረው ባለፈው ሳምንት መሆኑም ይታወቃል። የማዕከላዊ አፍሪካ ሪፐብሊክ ፕሬዝዳንት በዓለም አቀፍ አውሮፕላን ማረፊያ ላይ ያለውን የተፈናቃዮች መጠለያ ሰፈርን የመዝጋት እቅድ እንዳላቸው ባለፈው ሳምንት ገልጸዋል። መንግስት 28ሺህ የሚገመቱትን ከመኖሪያቸው የተፈናቀሉ የባንጉ ነዋሪዎችን ለገና በዓል ወደ መኖሪያቸው እንዲመለሱ ለማድረግ ማቀዱንም ጠቁሟል። ፊሊፕ ጉንዲያጂ ሞፑኮ በተባለው ሰፈር ለሶስት ዓመታት ለሚጠጋ ጊዜ ኖረዋል። እሱና ቤተሰቡ ከሶስት ዓመታት በፊት በሙስሊሞችና በክርስቲያን ሚልሻዎች መካከል ይካሄድ ከነበረው ውጊያ ሸሽተው ነበር ወደ መጠለያው የገቡት። የፈረንሳይ ወታደሮችና የተባበሩት መንግስታት ድርጅት ሰላም ጠባቂዎች መጠለያውን ሰፈር ሲጠብቁ ቆይተዋል። ጉዳንጂ ወደ መኖሪያው መመለስ አያሳስበኝም፣ ሌሎች ግን ስጋት ብቻ ሳይሆን የቀድሞ ቤታቸውን የማስመለሱ ጉዳይ ያስፈራቸዋል ብሏል። የፑንትላንድ ይቅርታ። የፑንትላንድ ክልል ባለስልጣኖች የጸጥታ ኃይሎች እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ሰፈርን ደምስሰዋል ብለዋል። ፖሊሶች ትላንት እሁድ ኤል አላዲ በተባለው ሰፈር ላይ ጥቃት ከፍተው አማጽያኑ ተሰባስበው ወታደራዊ ግንባታ ያደርጉበት የነበረውን ሰፈር በተሳካ ሁኔታ ደምስሰዋል ሲሉ የፑንትላንድ መሪ ፖሊስ ኃይል አዛዥ አድሚራል አብዲራዛክ ዲ ፋራ ለአሜሪካ ድምጽ ላለው የሶማሊያ አገልግሎት ጠቁሟል። ፑንትላንድ በሶማሊያ የሚገኝ ራስ ገዝክ ክልል መሆኑ ይታወቃል። የፑንትላንድ ወታደሮች ባለፈው ሳምንት ቋንዳላ የተባለችውን የወደብ ከተማ ከአማጽያኑ ቁጥጥር ስር አስመልሰዋል። እስላማዊ መንግሥት ነኝ የሚለው ቡድን ጋር የተሳሰረው አያማጽያን ቡድኑ ሶማሊያ ውስጥ ሙሉ በሙሉ ሙሉ በሙሉ የተቆጣጠራት የመጀመሪያዋ ከተማ ነበረች። አድማጮች ለሰዓቱ ያልስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ኢትዮጵያ 1870 ሜጋዋት የሚያመነጨውን የግልገል ጊቤ ሶስት የኃይል ማመንጫ ፕሮጀክት አስመረቀች። የኃይል ማመንጫው በግንባታ ላይ ካለው ከታላቁ የህዳሴ ግድብ በመቀጠል በትልቅነቱ ሁለተኛው ነው። ፕሮጀክቱ ለስኬት የበቃው የአካባቢ ተቆርቋሪ ነን የሚሉ ወገኖች ከፍተኛ ጫና በመቋቋም መሆኑን ጠቅላይ ሚኒስትር ደሳለኝ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ደቡብ መሀል ኢትዮጵያ በዳዋሮና በወላይታ ዞኖች መካከል የሚገኝ የኃይል ማመንጫ ግድብ ነው ግልገል ጊቤ ሶስት ገና ባልተጠናቀቀው የታላቁ የህዳሴ ግድብ ብቻ የሚቀደም የኢትዮጵያ ታላቅ ግድብ ሆኖ እነሆ ሰሞኑን ተመርቋል። ስራ በመጀመርም በዚሁ በኦሞ ጊቤ ተፋሰስ የሚገኙትን ግልገል ጊቤ አንድና ሁለትን ተቀላቅሏል። አዲሱ የኃይል ማመንጫ 1870 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችልና ና የአገሪቱን የኃይል አቅርቦት በ94 በመቶ የሚያሳድግ ነው። 14 ቢሊዮን ሜትር ኪዩቢክ ውሃ ያዘና በ200 ካሬ ሜትር ቦታ ላይ ያረፈ ሰው ሰራሽ ሀይቅ ለፈጠረው ለዚህ ግዙፍ ፕሮጀክት ሁኔታዎች ሁሉ አልጋ ባልጋ አልነበሩም። ባለፉት 9 ዓመታት እንደታየው በምረቃ ስነ ስርዓቱም ላይ እንደተገለጸው የአካባቢ ተቆርቋሪዎች በተለይ ፕሮጀክቱ እንዲቆም ከፍተኛ ጥረት አድርገዋል። የግድቡ መገንባት በኢትዮጵያ የታችኛው የኦሞ ሸለቆና በኬንያው የቱርካና ሀይቅ ላይ ከፍተኛ ተጽዕኖ ያሳድራል በሚል ከፍተኛ ዘመቻዎች አካሂደዋል። ይህንኑ ተከትሎ ድጋፍ ያቆሙ የተጠየቁትን ቃል የገቡትን ብድር የያዙ ባንኮች ነበሩ። እነዚህንና መሰል ተጽዕኖዎችን ተቋቁሞ የቀጠለው ግድብ ነው ባለፈው ቅዳሜ በደማቅ ስነ ስርዓት የተመረቀው። የኃይል ማመንጫውን የመረቁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ግድቡ እንዲቆም ተደረጉ ያሏቸውን ዘመቻዎች አስታውሰዋል። ፕሮጀክቱ ገና ከጅምሩ የተጠቀኑበትን የፋይናንስ እና የመልክዓ ምድራዊ ችግሮች እንዲሁም ከምክንያታዊነት ይልቅ ሃይማኖታዊ በሚመስል መልኩ የአካባቢ ተቆርቋሪ ነን ባዮች ያልተቋረጠ ማጥላላትና ዘመቻ በጽናት በመመከት ለስኬት በመብቃቱ ለሁላችንም ወደር የሌለው ብሔራዊ ኩራት ሊሆን ችሏል። እንኳን ደስ ያለን ለማለት እፈልጋለሁ። አርአያ ከሚሆነው ከዚህ ፕሮጀክትና ከሌሎችም የሚገኘው ኃይል ለውጭ ገበያ ጭምር የሚቀርብ መሆኑንም ጠቅላይ ሚኒስትሩ ጠቁመዋል። አገራችን በዘርፉ ልማት እየተገበረች የምትገኘው ስትራቴጂ አገራዊ አቅማችንን ከማጎልበቱ አልፎ ለሌሎች በልማት ወደኋላ ለቀሩ አገራትም ሆነ አካባቢን በመበከልና በመጉዳት ላደጉት አገራትም ጭምር በምርጥ ተሞክሮነት ሊጠቀስ በሚችልበት ደረጃ ላይ ይገኛል። ከዚህ የኃይል ማመንጫ ፕሮጀክት እና በአሁኑ ወቅት ግንባታቸው ከግማሽ በላይ ከተጠናቀቀው ሌሎች የኃይል ማመንጫ ጣቢዎቻችን የሚገኘው የኤሌክትሪክ ኃይል ከሀገር ውስጥ ፍጆታ አልፎ ለውጭ ገበያ የሚበቃ በመሆኑ ከጎረቤት ሀገሮች ጋር በአጭር ጊዜ በኤሌክትሪክ መስመር ለመገናኘት ትርጉም ያለውን ኢኮኖሚያዊ፣ አካባቢያዊ እና ቀጠናዊ የልማት ትስስር ፈጥሮ አብሮ ለማደግ እንዲሁም የውጭ ምንዛሪን ለማስገኘትና ብሎም ዘርፉ ራሱን ፋይናንስ የማድረግ አቅሙን እንዲያሳድግ የጎላ አስተዋጽኦ እንደሚያደርግ ይታመናል። አዲሱ የኃይል ማመንጫ ለሌሎች ልማቶቻችንም መሰረታዊ ግብዓት ሆኖ ያገለግላል ብለዋል። ጠቅላይ ሚኒስትሩ በንግግራቸው የአዲሱ ግድብ የኃይል ማመንጫ ቤት እያንዳንዳቸው 187 ሜጋዋት የሚያመነጩ አስር የተርባይን ዩኒቶች መያዙም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አበባ ደስ አለኝን ሙዚቃን ጋብዛችሁ የምታደምጡት ጋቢና ቪኦኤ ነው። ወደ ሙዚቃው ልጋብዛችሁ ልመልሳለሁ። አበባ ደሳለኝን የሄሮትን የተጫወተችው ሞገሴ ግርማ ሞገሴ የተጫወተችው ነበር የሰማነው። ወደ አንድ ሌላ ዘገባ ነው የምናልፈው። በያዝነው ታህሳስ ወር የሚያበቃው የ2016 ዓለም አቀፍ ለአፍሪካ ጋዜጠኞች አመት የጨለመ ነው ሲል የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ መግለጫ አውጥቷል። ሲፒጄ ባወጣው በዚህ መግለጫ ከሳሐራ በመለስ ባሉት የአፍሪካ ሀገሮች ዙሪያ ስድስት ጋዜጠኞች ተገድለዋል። አርባ አንድ ደግሞ በእስር እየማቀቁ ነው ብለዋል። ባለፈው አመት አፍሪካ ውስጥ አስራ አራት ጋዜጠኞች ተገድለው ሰላሳ አራት ታስረዋል ብለዋል። በአለም ደረጃ ደግሞ በያዝ ነው አመት ሀምሳ ስምንት ጋዜጠኞች ተገድለዋል። ብዙዎቹ ግጭት በሚካሄድባቸው ሶሪያ፣ ኢራቅ፣ የመን፣ ሊባኖስና አፍጋኒስታን የተገደሉ ናቸው። ዘጠና ከመቶቹ የአካባቢው ተወላጆች ናቸው። በአለም ዙሪያ የታሰሩ ጋዜጠኞች ደግሞ 259 ይሆናሉ። በ16 ዓመታት ውስጥ በሲፒጂ መግለጫ መሰረት ከመዘገበው አሀዝ የበዛ ነው ብሏል። ከአፍሪካ ለጋዜጠኞች አደገኛው አገር ሶማሊያ ስትሆን ከታሰሩት 14 ጋዜጠኞች ደግሞ 33ቱ ኢትዮጵያና ኤርትራ የሚገኙ ናቸው። አድማጮች ወደ ሌላ ከዚሁ ጋር በተያዘ ዘገባ ደግሞ ከጋዜጠኞች ጋር የተያዘ አንድ ሌላ ዘገባ አለን። ምታኒ ሬዲዮ የተባለ አየር ላይ ከዋለ እነሆ ሶስት ዓመት ሆነው አምስት ሺህ የሚሆን የናይሮቢ ዳጎሬቲ ቀበሌ አድማጭ እንዳለው በኩራት የሚፎክረው ምታኒ ራዲዮ የሕዝቡ ድምፅ እንደሆነ ነው የሚነገረው። ራይል አምቡር ከናይሮቢ የላከው ዘገባ አለ። ሰለሞን አባተ ይዞታል። ፖለቲከኞች የምረጡኝ ዘመቻ ቃላቸውን እንዲጠብቁ መጎትጎት የጠፉ ሕፃናትን ማፈላለግ፣ ሌቦችና ኪስ አውላቂዎች ሰውን ከሚያበሳጭና ከወንጀልም አድራጎታቸው እንዲቆጠቡ መጣራት፣ ወዘተረፈ ተረፈ ምታኔ ራዲዮ በሦስት ዓመት ዕድሜው ያልነካው እታች ያለው ኅብረተሰብ የሕይወት ዘርፍ የለም። ኪንጀሮ ዛሰና ቻ ምታኒ ከስዋሄሊ ቋንቋ ሲፈታ ጭርንቁስ መንደራችን የሚል ዓይነት ትርጓሜ ነው ያለው። ከ2006 ዓ.ም አንስቶ ላለፉት ሦስት ዓመታት በዘለቀው ሁሉን ዳሳሽ አገልግሎቱ ምታኒ ራዲዮ ከዋነኛው ኪስዋሄሊ በተጨማሪ በሼንግ ቋንቋም ፕሮግራሞቹን ያሰራጫል። እንዳነበብኩትና እንደሰማሁትም ይህ ሼንግ ራሱን የቻለ አፍ ሳይሆን ከዚያው ከስዋሄልኛ የወጣ ሆኖ ነገር ግን ወጣቶች ይበልጥ የሚጠቀሙበት የከተምኛ ዘዬ ነው። የአራዳ ቋንቋ ወይም የዘመኑ አባባል እንዲሉ ማለት ነው በኢትዮጵያ ይህ ከባለመቶ ዋት ጣቢያ ፕሮግራሞቹን የሚያሰራጭ ራዲዮ በዚያችው በተገፋችና በተረሳች የናይሮቢ ጎስቋላ መንደር ዳጎሬቲ ያደገው የኬልቪን ኛንጎሶ የአእምሮ ውልድ ነች። እየጎሉ መታየት ያለባቸው ብዙ ችግሮች እንዳሉ ተሰማን። መልእክቶቹ ብዙ ሰው ዘንድ መድረስ ይችላሉ። ልብ በሉ ዳጎሬቲ ውስጥ እኮ ቁጥሩ ሩብ ሚሊዮን የሚሆን ሰው ይኖራል። እናም በራዲዮ እየተላለፈ ያለ መልእክት የሚያደምጠውን ሰው ይለውጣል። በዚያ ላይ ማታን ራዲዮ የወጣት ሐሳብና ጅምር በመሆኑ የሚበዛው አድማጩም ወጣት ነው። ኛንጎሶ ፕሮግራሞቹን ማሰራጨት የጀመረው ከተባበሩት መንግሥታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ባገኘው መሳሪያ ነው። ጣቢያው የገንዘብ ድጋፍ በአብዛኛው የሚያገኘው ከበጎ አሳቢዎችና ከለጋሾች ሲሆን ወጪው የሚውለው ለኪራይና ለኤሌክትሪክ ኃይል ክፍያ ነው። ለመሆኑ እርዳታዎቹና ስጦታዎቹ ለምንድን ነው የማይቋረጡት? ለጋሾቹ እንደሚሉት ራዲዮ ጣቢያው በማኅበረሰባቸው ላይ ያሳደረውን ተጽዕኖና በጎ ለውጥ እያዩ ናቸው። የምታኒ ራዲዮ ዘጠኝ ጋዜጠኞች ሁሉም የዳጎቲ ቀበሌ ነዋሪ ናቸው። ሁሉም የሚያገለግሉት በበጎ ፈቃድ ነው። ራዲዮ ጣቢያው ውስጥ ላለፉት ሦስት ዓመታት ያገለገለችው ቴቢ ኦቲየኖ እዚያው እየሠራች ያለችው ግንኙነት ኃይል እንዳለው በማወቄ ነው ብላለች። When I even maybe I'm walking around and I hear people talking about things that are going through or what is affecting them. በአካባቢው የተዘዋወርኩ ሰዎች የሚነጋገሩባቸውን በህይወታቸው ላይ ጫና የሚያሳድሩባቸውን ጉዳዮች ስሰማ ስቱዲዮ ውስጥ ገብቼ መነጋገሪያ የማደርገው እርሱ ነው ነው ስለ ውሃ እጥረት ሊሆን ይችላል። የአካባቢ ጸጥታና ደህንነት ችግር ሊሆን ይችላል። ራዲዮ ላይ አንስተ ስትነጋገርለት ሰው ጉዳዩ እንደተያዘለት እየታየለት እንደሆነ እንደሚሰማው፣ ነው እኔ እንደ ጋዜጠኛ የማስበው። ቴቢ በፕሮግራሞቿ የአካባቢው የፖለቲካ ሰዎች መንገድ እንዲሰሩ ለደህንነቱ መሻሻል እንዲበጅም መብራት እንዲያስገቡ ትጎተጉታለች። ከሁለት ዓመታት በኋላ በሰፈሩ አስፋልት መንገድ ተሠራ፣ ጥሩ መብራትም ገባ። አሁን የሰፈሩ ሰው ራሱን የሚያየው ከእነዚያ የራዲዮ ጣቢያ ተናጋሪዎች ጋር አንድ አድርጎ ነው። ተናጋሪዎቹም ጋዜጠኞቹ ቃል አቀባዮቹ ናቸው። አሌክስ አፖንዶ ምታኒ ራዲዮን በፍቅር ነው የሚያዳምጠው። በምታኒ ራዲዮ የምናነሳቸው ጉዳዮች በአብዛኛው በሁከት፣ በአንዳንድ ቤት ውስጥ በሚፈጸሙ የጾታ ጥቃቶች፣ የደህንነት መጥፋት የመሳሰሉት ናቸው። በምታኒ ራዲዮ ችግሮች አንዴ ከተነሱ በዚያው አይቀጥሉም እርምጃ ይወሰድባቸዋል፣ ይሻሻላሉ። ምታኒ ራዲዮ በተጨማሪም አንገብጋቢ የሆኑ የአካባቢውን ዜናዎችም ያሰማል። የጣቢያው የወደፊት ራዕይ ባለሙያዎች የመቅጠር አቅም መገንባትና አብዛኛውን የናይሮቢ አካባቢ መድረስ ነው። ወደ ሌላ ዘገባ ነው የምናመራው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዴሞክራሲ የሰብአዊ መብቶችና የስራ ረዳት ሚኒስትር ቶም ማሊዮንስኪ በወቅቱ የኢትዮጵያ ችግር አጣዳፊ መፍትሄ የሚሻው ነው አሉ። እንደ መፍትሄ ካሏቸው መካከል አንዱና ዋነኛ ቁልፍ የሆኑ እስረኞችን መፍታት ነው ብለዋል። የዩናይትድ ስቴትስ ባለስልጣን ይህን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን፣ በኢትዮጵያ ቆይታቸው ከመንግስት ባለስልጣናት ከፖለቲካ ተቃዋሚ መሪዎችና ከሲቪል ማህበረሰብ መሪዎች ጋር መወያየታቸው ይታወቃል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራትና በተለያዩ ርዕሶች ላይ ከመለስካቸው አምሃ ጋር ተነጋግረዋል። ረዳት ሚኒስትር ቶም ማሊኖውስኪ ከአንድ ዓመት ተኩል ወዲህ ወደ አዲስ አበባ ሲመጡ ይህ አራተኛ ጊዜያቸው እንደሆነ ያስታውሳሉ። በእነዚህ በተመላለሱባቸው አጋጣሚዎች ሁሉ ያደረጓቸው ውይይቶች እየተሻሻሉ እንደመጡም ይናገራሉ። ያካሄዷቸው ውይይቶች ይበልጥ እየበለጸጉ ይበልጥ ግልጽ እና ሁሉን አቀፍ እየሆኑ እንደመጡም ያስረዳሉ። ይህን ሲሉም ዛሬ አገሪቱ ያጋጠሟትን ከፍተኛ ተግዳሮቶችን ለመሻገር ውይይቶቹ ሊያበረከቱ ይችላሉ የሚሏቸውን የመፍትሄ ሀሳቦችን ለማመልከት ነው። በተለይም በመጀመሪያው ዙር ውይይታቸው ወቅት ከመንግሥት ባለሥልጣናት ጋር ያደረጓቸውን ክርክሮች ያስታውሳሉ። ከዚያ ወዲህ በተለይ በኦሮሚያና በአማራ ክልሎች ስለተካሄዱ የተቃውሞ ሰልፎች፣ በሕይወትና በንብረት ላይ ስለደረሰው ጉዳትም ያውሳሉ። ይሄኛው ጉብኝታቸውና ያደረጓቸውንም ውይይቶች የመዘኑበትን ቶም ማሊኖስኪ የገለጹት እንዲህ ነበረ። ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሄ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው። ስለሆነም የአሁኑ ጉብኝቴ ከመንግስትም ሆነ ከመንግስት ውጭ ከሚገኙ አካላት ጋር የሚቀጥሉት እርምጃዎች ምን መሆን እንዳለባቸው ለመነጋገር በጣም ጥሩ ዕድል ነበረ። አሁን በሀገሪቱ ውስጥ ስላለው የሰብአዊ መብት አያያዝ እርስዎ የደረሱበት ድምዳሜ አለ የሚል ጥያቄ ሰነዘርኩላቸው። እጅግ አስቸጋሪ ሁኔታ ነው ያለው አሉ ማሊነ ወስኪ። አገሪቱ በአስቸኳይ ጊዜ ሁኔታ ውስጥ ነው ያለችው። የአስቸኳይ ጊዜ ሁኔታ ማለት ደግሞ አንዳንድ መብቶች ተነስተዋል ወይንም ማዕቀብ ተጥሉባቸዋል ማለት ነው። መደበኛ የሥነ ሥርዓት ሕጎች ታግደዋል ማለት ነው ይሉና ይህ ሊያስከትል የሚችለውን አደጋም ይተነትናሉ። መንግሥት የአስቸኳይ ጊዜ አዋጁ ለሀገሪቱ ጊዜያዊ መረጋጋት ያመጣ ለመሆኑ ምንም ያህል ቢሰማውም ከዚሁ ጋር አንዳንድ አደጋዎችን ይዞ ሊመጣ ይችላል። አንደኛው አደጋ ሊሆን የሚችለው በኦሮሚያና በአማራ ክልሎች ሕዝብን ለተቃውሞ ሰልፍ ባነሳሱ ቅሬታዎች ላይ ሌላ ተደራቢ ቅሬታዎችን መጨመር ነው። የመጀመሪያ ቅሬታ መነሻዎች መንግሥት ራሱ ተቀባይነት ያላቸው ቅሬታዎች ለመሆናቸው ያመነው የመሬት መነጠቅ፣ የሥራ እጦት፣ የውክልና እጦት ነበሩ። አሁን ግን በሚፈጸሙ እስራቶችና የኃይል እርምጃዎች ተበሳጭተዋል። ይህ ሁኔታ በቀጠለ መጠን ቅሬታዎቹም እየተጠራቀሙ ይሄዳሉ ማለት ነው። ይህ ብቻ አይደለም፣ ሌላም አደጋ ሊኖረው እንደሚችል ረዳት ሚኒስትሩ ያስረዳሉ። ይህ ሁኔታ ደግሞ በተራዘመ መጠን የበለጠ ጉልበት የመስጠት የበለጠ ስልጣን የመስጠት አደጋ ይከሰታል። ይህ በተራው ጠቅላይ ሚኒስትሩና መንግስት አስፈላጊ ናቸው ያሏቸውን ለውጦች ተግባራዊ ለማድረግ ሊያዘገየው ይችላል ስለሆነም ለእኛ እንደሚመስለን ይህ ተፈጥሯዊ ያልሆነ ሁኔታ እስከ ቀጠለ ድረስ መንግሥት ራሱ ቀውሱን ለመፍታት ያስቀመጣቸውን ግቦች ለመምታትም ከባድ ሊሆን ይችላል። የኢትዮጵያንና የዩናይትድ ስቴትስ ኦፍ አሜሪካን ግንኙነት በቅርቡ የሚከታተሉ የፖለቲካ ሰዎች የእርስዎን በተለይም በአሁኑ ወቅት ወደ ኢትዮጵያ የሚያደርጉትን ተደጋጋሚ ጉዞ አስመልክተው ሲተቹ የዩናይትድ ስቴትስ መንግስት ዛሬ በኢትዮጵያ ያለው የዴሞክራሲና የሰብአዊ መብቶች አያያዝ በእጅጉ አሳስቦታል ይላሉ። ይህን ምልከታ እንዴት ይመዝኑታል? የሚል ጥያቄ ለረዳት ሚኒስትሩ የሰነዘርኩት ነበረ። ቶም ማሊኖወስኪ መንግስታቸው በአካባቢው ብቻ ሳይሆን በዓለም ደረጃም ለኢትዮጵያ የሚሰጠው ስፍራ ትልቅ መሆኑን ያለ ጥርጥር ነው የሚናገሩት። ኢትዮጵያ ስ ቨሪ ኢምፖርታንት ቱ አስ ኢትዮጵያ ስ ኢትዮጵያ ለእኛ እጅግ አስፈላጊ ሀገር ናት። ኢትዮጵያ በዚህ አካባቢ ትልቅና ተጽዕኖም የምታሳድር አገር ብቻ አይደለችም። በአዎንታዊ ሁኔታው ከታየ የመካከለኛ ገቢ ያለው የህብረተሰብ መገንባት ከቻለችና ግልጽና ሕያው የሆነ ዲሞክራሲያዊ ስርዓት መመስረት ከቻለች ለዓለም አርአያ የመሆን የማይታመን እምቅ ጉልበት ያላት አገር ናት። እነዚህን ሁለት ግቦች እንድታሳካ ለማገዝ ኢትዮጵያ ለዩናይትድ ስቴትስ በጣም በጣም አስፈላጊና ትልቅ አገር ናት። በተቃራኒው ደግሞ አሁን ያለው ሁኔታ በእጅጉ እንደሚያሳስባቸው ማሊኖስኪ አልሸሸጉም። አሁን አለ ያሉት ቀውስ ኢትዮጵያ ልደርስበት የምትችለውን ግብ ከወዲሁ ያስቀረዋል የሚል ስጋት እንዳለባቸውም ገልጸዋል። እንዲያውም ይላሉ እንዲያውም የኢትዮጵያን ታሪክ እንደምናውቀው በዚች ሀገር ውስጥ እውነተኛ ቀውስ ተነሳ ማለት ምን እንደሚመስል እናውቀዋለን የሚያስከትለው ጥፋትም በሀገሪቱ ሕዝብ ብቻ ሳይሆን በአካባቢው ሁሉ እንደሆነ እናውቃለን ይሉና አሁን ሀገሪቱ ደርሳበታለች ያሉትን ምዕራፍ ያስረዳሉ። ባጭሩ እኛ እንደምናስበው ይህ ምዕራፍ እጅግ ወሳኝ ነጥብ ነው። ይህ ጊዜ እጅግ ከባድና አስፈላጊ የሆኑ ውሳኔዎች የሚወሰኑበት ነው። ጠቅላይ ሚኒስትሩና ሌሎችም የመንግሥት ባለሥልጣናት የምርጫ ሕጉን ለማሻሻል በመሬት በሥራ እጦት ምክንያት የተነሱትን ቅሬታዎች ለመፍታት እንዲሁም የአካባቢ መልካም አስተዳደር ችግሮችን ለመፍታት የሰጧቸው ቃሎች በእጅጉ አበረታተውናል ያላቸውን ተስፋና መወሰድ አለባቸው ያሏቸውን እርምጃዎችም ይዘረዝራሉ። ወደዚህ ቀውስ ያመሩትን ቅሬታዎች በመፍታት ረገድ መንግሥት የገባውን ቃል ተግባራዊ እንደሚያደርግ ትልቅ ተስፋ አለን። ይህ ሂደት ጊዜ የሚወስድ በመሆኑ መንግሥት የሕዝቡን እምነት ሊገነቡ የሚችሉና ለውጥ እያመጣ እንደሆነ የሚያረጋግጡ የአጭር ጊዜ እርምጃዎችን እንደሚወስድም እምነታችን ነው። አድማጮቻችሁ እንደሚያውቁት የታሰሩ የፖለቲካ መሪዎችና ጋዜጠኞችን በአስቸኳይ ጊዜ አዋጁ ምክንያት የተያዙትንም ጭምር እንዲፈቱ ጠይቀናል። መንግሥት ለኢትዮጵያ ፖለቲካ ድባብ የሚስማማ ዘዴ ፈልጎ ከገዢው ፓርቲ ማዕቀፍ ውጭ ያሉ ተቀባይነት ያላቸውን የፖለቲካ መሪዎችን ጨምሮ ስለ እነዚህ ለውጦች ውይይት እንዲያደርግም ተስፋለን። በሰብአዊ መብቶች በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሀሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚለው ጥያቄ ግን የኔ ነበረ። የዚህን መልስና ለሌሎች ጥያቄዎች ረዳት ሚኒስትሩ የሰጡኝን መልሶች በሚቀጥለው ዝግጅቴ ይዤ ቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኤን ሃሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሶን፣ በሰላም በጤና ያገናኘን ስናስተናግዳቸው ያመሸነው መስታወት አራጋውና ጽዮን ግርማንን ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Yeah, I'll be